ጤና ይስጥልን። የዋዜማ ሬዲዮ የምዕራፍ አንድ ዝግጅት አድማጮች፣ በዛሬው የምዕራፍ አንድ ዝግጅታችን በሀማቱማ ተጽፎ በሕይወት ታደሰ የተተረጎመውን የሶሻሊስቱ ጠንቋይ ጉዳይ የሚል መጽሐፍ እንዳስሳለን። ዝግጅታችን እንደምትወዱት ተስፋ እናደርጋለን። የ1960ዎቹ መጨረሻ እና የ1970ዎቹ መጀመሪያ ኢትዮጵያን የፖለቲካ ሁኔታ እንዴት አሰቃቂ እንደነበረ ተደጋግሞ ሲነገር እንሰማለን። በወቅቱ የነበረውን ሁኔታ ለመረዳት እድሜያቸው ያልፈቀደላቸው የዛሬዎቹ ጎልማሶች እንዲያው በደፈናው አስከፊ ነበር ብለን ልናልፈው ከምንችለው በላይ የምናገኘው ብዙም ከእኛ ስሜት ጋር የሚጋራ ጉዳይ ላይኖር ይችላል። የዛሬው የመጽሐፍ ምርጫችን ግን ይህን የጊዜና የቦታ ገደብ በመጣስ ሳንወድ በግድ የዚህ አስከፊ ወቅት ስሜት ውስጥ እንድንገባ የሚያደርገን ልዩ ኃይል ያለው መጽሐፍ ነው። ደራሲው ሀማቱማ ይባላሉ። ይህ የብር ስማቸው ይመስላል። ከዚህ ሌላ የሚታወቁት ግን ኢያሱ አለማየሁ በሚባለው ከኢህአፓ መመስረት አንስቶ እስከ ዛሬም ድረስ በድርጅቱ ውስጥ ታዋቂ በሆነው ስማቸው ነው። መጽሐፋቸው በግልጽ እንደሚያሳየንም እኚህ ሰው ከፖለቲከኝነት ባሻገርም በጣም የተዋጣለት ጸሐፊ መሆናቸው። ደራሲው በመጽሐፉ ውስጥ የሚተርክልን ታሪክ ለአንዳንዶቻችን ብዙም የማናውቀውና ከስሜታችን የራቀ ቢሆንም እንኳን ሃማቱማን የመሰለ የሥነ ጽሑፍ ችሎታ ያለው ሰው እንዴት ሲያቀርበው፣ ሳንወድ በግድ ታሪክ ውስጥ ራሳችንን በማስገባት እንድናስብና ከባለ ታሪኮቹ ጋር የአእምሮ እውቀት ብቻ ሳይሆን ስሜትም እንድንጋራቸው ያስገድደናል። መጽሐፉ በአጠቃላይ 37 ገጾች ያሉት መጽሐፍ ነው። በሁለት ዋና ዋና ክፍሎችም ተከፍሏል። የመጀመሪያው ክፍል ዋነኛውን የመጽሐፉን ርዕስ የያዘ ሲሆን በአቀራረቡም ፖለቲካዊ ሽሙጥ ወይም ሳታየር አቀራረብ ያለው ነው። ሁለተኛው ክፍል የእሳት ዳር ወጎች አውራ ጎዳና ላይ የሚል ርዕስ አለው። ይህኛው የመጽሐፉ ክፍል የአጫጭር ልብ ወለዶች ስብስብ ሲሆን በይዘቱም እንደ መጀመሪያው የመጽሐፉ ክፍል አስቂኝ ያልሆነና በግድያ በበቀል መልእክት የተሞሉ አጫጭር ታሪኮችን የያዘ ነው። ጸሐፊው ሃማቱማ መጽሐፋቸውን በአብዛኛው የሚጽፉት በእንግሊዝኛ ቋንቋ ነው። ይህኛው መጽሐፋቸው የተጻፈው በእንግሊዝኛ በመሆኑና ታዋቂ በነበረው የአፍሪካ ደራሲያን ማህበር አሳታሚነት በመታተሙ ምክንያት በዓለም አቀፍ ደረጃ ታዋቂነት ያለው መጽሐፍ ነው። ታዋቂው ኬንያዊ ደራሲ ጉጊዋ ትዮንጎ አድናቆታቸውን የሰጡበትንም መግቢያ ጽፈውለታል። የመጽሐፉ የመጀመሪያ ክፍል ተከታታይ በሆኑ የፍርድ ቤት ሂደቶች የተሞላ አስቂኝ ታሪክ ነው። በታሪክ ውስጥ የሚገኙት ለክስ የቀረቡት ጉዳዮችና የሚበየንባቸው ፍርድ ከእውነታው ገነን ያሉና ያልተፈጸሙ ቢሆኑም በወቅቱ የነበረውን ሁሉንም ጉዳይ ከፖለቲካ ጋር እያያያዙ ሕዝብን በፍርሃት እንዲኖር ያደረጉትን የዘመኑን አስተሳሰቦች በጥሩ የሥነ ጽሑፍ ለዛ ይሳለቅባቸዋል። የታሪኮቹን ምናባዊነትና የኮሚኒስቱን መንግስት የጨቋኝነት ባህሪ የሚያሳይበት መንገድ የጆርጅ ኦርዌል ሥራዎች የሆኑትን 1984ንና የእንስሳት እርሻን እንድናስታውስ ያስገድዱናል። ታሪኩ የሚጀምረው የሶሻሊስት አብዮተኝነት ስሜት ያሰክረው ወታደራዊ መንግስት ከውጭ ዓለም በተለይም ከአምነስቲ ኢንተርናሽናል የደረሰበትን ተቃውሞ ለማለዘብ በማሰብ እና እስር ቤቶችም ከአቅም በላይ በሙላታቸው የእስረኛ ቅነሳ ለማድረግ በማሰብ በድንገት የጀመረው የፍርድ ሂደት የሚያሳይ ነው። በደራሲው ማገላለጽ ውስጥ በወቅቱ ለነበረው መንግስት የነበረው የመረረ ጥላቻና በህዝቡ ኋላቀር አስተሳሰብ ላይ የነበረውን ጠንካራ ሂስ ወደ ኋላ ሳይል ይገለጻል። የፍርድ ቤቱን ሂደትና ፍርድ ቤቱን እንዴት እንደሚገልጻቸው ስ በእርግጥ ኢትዮጵያውያን ራሳቸውን እንደ ጥቁር የማይቆጥሩ ዘረኞች እንደመሆናቸው መጠን በእጅ ስራ በተስተካከለው የሊቀመንበሩ ፎቶ ላይ፣ ወይኔ እንደዚህ ቀይ እንደነበሩ አላውቅም ነበር፣ እናንተ ታውቁ ኖሯል፣ ወይም ያንን ወፍረም ከንፈራቸውን ሩሲያ ሄደው ቀዶ ጥገና አስተካከሉት እንዴ? እያሉ አንዳንዶች በድብቅ እንደሚዘባበቱ ሳትሰሙ አልቀራቸውም። በእያንዳንዱ ቢሮና ድርጅት ውስጥ እንዲሰቀሉ በሕግ በተደነገገው መሰረት ሕዝብ በሚያያቸው ስፍራ የተሰቀሉት የሊቀመንበሩ ፎቶዎች ጉርድ ፎቶ የተወሰዱ በመሆናቸው ተረበኞች ሊቀመንበሩ የሚያደርጓቸውን ሻፍት ጫማዎች በማየት አብዮቱ በአርባ ዓመታችንም እንኳን ቢሆን እያሳደገ ረጅም ያደርገናል እና የመሳሰሉ አስተያየቶችን እንዳይሰጡ እድል ነፍገዋቸዋል። ከታላቁ ሊቀመንበር ፎቶ ስር የስታቸው ጥቅሶች ደግሞ የሌላ የማንን የተሸከሙ ሁለት መፈክር የተጻፈባቸው ጨርቆች ነበሩ። አብዮታዊ ፍትህ ፈጣን እና ጽኑ ነው። በአብዮቱ ላይ የተቃጣ ማንኛውም ጉዳት እንደ ቀላል አይወሰድም። በአጥፊዎች ላይ የሚፈጸም ማንኛውም ቅጣት እንደ ከባድ አይታይም። ምህረቱን ይስጠን። እንደዚህ አይነት መፈከሮች ባሉበትና የዳኛው ስም ራሱ አይተንፍሱ በሆነበት ሁኔታ በተከሳሽ ህብረት ቤት ውስጥ የሚሆን ከዚያ ውጭ ያለ ሰው እንዴት ደህንነት ሊሰማው ይችላል? ከእነዚሁ የፍርድ ቤት ክርክሮች መካከል አንዱን ብንመለከት የደራሲውን አቀራረብ እና የታሪኩን ፍሰት ለመረዳት ሳይጠቅመን አይቀርም። አንደኛው ታሪክ እንዲህ ይነበባል። ክሱ ምንድን ነው? ዳኛ የተንፍሶ አውረመረመ፣ ክርክሩ ገና ከመጀመሩ ትግስቱ ያለቀና የተሰላቸ ይመስላል። አቃቤ ሕጉ ተነሳ። ተከሳሹ የተሻሻለውን አቤታዊ የወንጀለኛ መቅጫ ሕግ በርካታ አናቅጽ በመጣስ ተከሷል ሶሻሊስታዊ ንጽህናን የሚደነግገውን አንቀጽ 189ን ክቡሯን ከተማችንን ማርከስን ወንጀል የሚያደርገውን አንቀጽ 245ን በእናት አፍሪካ ምስል ላይ ማንኛውም አይነት ጥቃት የሚከለክለውን አንቀጽ 764ን በቀን የአልኮል መጠጥ መጠጣትን የሚከለክለውን አንቀጽ 79ን በማወቅ ወይንም ባለማወቅ ከመሃይምነት ነፃ መውጣት አለመፈለግን ወንጀል የሚያደርገውን አንቀጽ 345ን እና ወንጀል መስራታቸውን የማያምኑትን የሚቀጣውን አንቀጽ 622ን አስቦና አቅሎ ጥሷል። ክቡር ዳኛ ማየት እንደሚችሉት ተከሳሹ አደገኛ ወንጀለኛ እና ለሶሻሊስት እናት ሀገራችን ጠንቅ የሆነ ሰው ነው። ለዚህም ነው ህዝባዊ ሶሻሊስታዊ መንግስታችን ለዘላለም ይደግ ይመንደግ፣ መማሪያ የሚሆነውን ከፍተኛ ቅጣት ማለትም ቀሪ ህይወቱን በጉልበት ስራ እንዲሳተፍ የሚፈርድበት የሚጠይቀው። ለመሆኑ በትክክል ምንድነው ያደረገው? ዳኛው ጠየቀ። ክቡር ዳኛ ተከሳሹ ባለማወቅ ለህዝብ ግልጽ የሆነ ቦታ ላይ ሽንቱን ከመሽናት ውጭ ያደረገው ምንም ነገር የለም በማለት ከቀጭን ሰውነቱ መውጣቱ እንግዳ በሆነ አስገምጋሚ ድምፅ ተከላካይ ጠበቃው ተናገረ። በቀረበው ክስ ተከሳሹ ጥፋተኝነቱን አምኗል። አቃቤ ህጉ ግን በዚህ ተራ ጥፋት ላይ ይህን ሁሉ አንቀስ በመጥቀስ ነገሮችን በማቅለል ጊዜ መቆጠብ ሲገባን ጉዳዩን እያጋነነ ነው። ይህ እንግዲህ አንዱ የክስ መዝገብ ነው። በውስጡ ይህን የመሰሉ የተጋነኑ ክሶችና ብያኔዎችን እየተመለከትን ፈገግ በሚያሰኝ አቀራረብ የሚፈሰውን ትረካ ያለ ብዙ ድካም ልናነበው እንችላለን። ከዚሁ የፍርድ ቤት ታሪክ መካከል አንድ ትኩረታችንን የሚስብ ነገር ያጋጥመናል። ምናልባትም ይህ ትረካ በእንግሊዝኛ ተናጋሪዎች ዘንድ ትኩረት የማይሰጠው ሊሆን ይችላል። ምክንያቱም ይህ ታሪክ ለእኛ ለአማርኛ አንባቢዎች ብቻ ትርጉም የሚሰጥ ጉዳይ በመሆኑ ነው። በዳኛ የተንፈሱ ችሎት ቀርበው ብያኔ ከተሰጠባቸው መዝገቦች መካከል አንዱ በሳንሱር ምክንያት የተያዘ ደራሲ ይገኝበታል። ደራሲው በጸሐፉ አንድ ልብ ወለድ ውስጥ ያስቀመጠው ታሪክ ሶሻሊስታዊ ርዕዮተ ዓለምን የሚሰድብ ትረካ አለበት በሚል ክስ በፍርድ ቤት ቀርቦ ከባድ ቅጣት ሲጣልበት ያሳያል። እግረ መንገዱንም በወቅቱ ስለነበረው የሥነ ጽሑፍ ሁኔታ የሚከተለውን ይተርክልናል። የተጠቀሱትን የደራሲያን ስሞችና ሥራዎቻቸውን ለሚያነብ ለማንኛውም ኢትዮጵያዊ ጸሐፊው ይህን የሰላ ትችት የሚያወርደው ማን ላይ እንደሆነ ለመገመት ብዙም አይቸገርም። ስማቸው እንኳን በአግባቡ አልተቀየረምና እንደ ሩሳያውያን በእውነታ ላይ የተመሰረቱ ልብወለዶችን የመጽሐፍ ሙከራዎችም ከሽፈዋል። የድሮ ዘውድ አፍቃሪ፣ አሁን ደግሞ የሶሻሊስት ነኝ ብሎ ያወጀ በዓሉ ሰገድ የተባለ ደራሲ በሃሮልድ ሮቢንስ እና ማክሲም ጉርኪ በማጣመር መንግስትን የሚያሞጋግስና አናርኪስቶችን የሚያጣጥል ልብ ወለድ ለማውጣት ሞክሮ ነበር። ስለ ፍጹም ንጹህና ፍጹም ጠንካራው ካድሬ እና የወሲብ ጥማት ስላለባቸው የአደንዛዥ እፅ ሱሰኛ የሆኑ አረመን አናርኪስቶች የሚተርከው ቀይ ኮከብ የተሰኘው መጽሐፉ በደራሲው ላይ ስለ ወሲብ እና አደንዛዥ እፅ የሚያወሩት ክፍሎች በቀጥታ ከደራሲው ከራሱ ልምድ የወጡ ስለመሆናቸው ጥርጣሬ የነበራቸውን የደህንነት ፖሊሶችን ምርመራ አስከትሎበታል። ምን መሰላችሁ? ደህንነቶቹ አናርኪስቶችን ጠንቅቀው ያውቋቸዋል። ስለ ሃሮልድ ሮቢንስ ግን ማንበብ አለባቸው። ሌላው ብርሃኑ ዞረበት የተባለ ንጉሱን ሲያሞግስ የኖረ አሁን ግን ሟቹን ንጉስ እየተራገመ አዲሶቹን ገዢዎች የሚያዳንቅ የቀድሞ ጋዜጠኛ፣ ባጭሩ ደንበኛ ኢትዮጵያዊ ጋዜጠኛ ማለት ነው። ኢትዮጵያዊ የሆነ የሾሎኮቭን ወይም የኦሲንስኪን አይነት ታሪክ በባለሶስት ክፍል መጽሐፍ ለመጻፍ ሞክሮ ነበር። በድጋሚ ውጤቱ ሌላ አደጋ ነበር። በአሁኑ ሰዓት እንዲህ አይነት ታሪኮች እየጠፉና ተራ የስራ ወዳድ ሰራተኞች፣ መስዋዕትነትን የሚሹ ወታደሮች፣ የትኩ ካድሬዎችና የፍጹም ጥበበኛ መሪዎች ታሪኮች እየበረከቱ ነው። ሁለተኛው የመጽሐፉ ክፍል ምንም እንኳን የእሳት ዳር ወጋዎች ተብሎ ቢሰየምም እንደ ሳዳር ወግ ገራገር ትረከ የያዘ አይደለም። በሁሉም ታሪኮች ውስጥ የምናየው ዋነኛ ሐሳብ በቀል ላይ የተመሰረተ ነው። በቀሉም በአብዛኛው በግድያ መበቀልን እንደ ትክክለኛ መፍትሔ የሚያስቀምጥ ድምዳሜ ያለባቸው ታሪኮች ናቸው። በዚያ የአብዮት ዘመን ደራሲው የነበረው ተሳትፎ ያስከፊውን ዘመን ታሪክ ከውስጥ ሆኖ እንዲመለከተው፣ እንዲሁም የመከራው ገፈት ቀማሽ እንዲሆን ያደረገው ይመስላል። በመሆኑም ያንን መራር ታሪክ ግልጽ በሆነ መንገድ በማስቀመጥ አንባቢያን የስሜቱ ተካፋይ እንዲሆኑ የሚያደርግ ልዩ ልዩ ትረካዎችን የተካተቱበት መጽሐፍ ነው። አሰቃቂውን ግርፋትና የማሰቃየት ታሪክ በነፃ እርምጃ ህይወታቸው ያለፉ የብዙ ጓዶቹ ስቃይ ከህሊናው ያልጠፋለት ተራኪ ስቃዩን እንድንጋራ አድርጎናል። እንደ ማንኛውም ፖለቲካ የራስን ወገን በጣም ቅዱስ ሌላውን ሙሉ በሙሉ እርኩስ አድርጎ የማቅረብ የተለመደው አስተሳሰብ ቢንጸባረቅበትም ትውልዱ የከፈለው መስዋዕትነት ምን ያህል ከባድ እንደነበረ እንድንረዳው ያደርገናል። የወቅቱ ግፍ ሰለባ የሆኑት ጓዶቹን በግድያ የመበቀል አስፈላጊነቱ ድረስ አብረነው ባዝን ዘልቅም፣ የደረሰባቸው ግፍና ስቆቃ አሁንም አሳዛኝ እንደሆነ ያለ ጥርጥር ልንጋራ የምንችለው ሸክም ይሰጠናል። በከባድ ሐዘንም ልባችን መነካቱ የማይቀር የመጽሐፍ ውጤት ነው። መጽሐፉ በአጠቃላይ መነበብ ያለበት የስነ ጽሁፍ ሥራ ነው። በመጀመሪያው የሽሙጥ የፍርድ ቤት ታሪኮች የሳቅነውን ያህል በሁለተኛው ክፍል አስከፊ ታሪኮች በሐዘን መመታታችን የማይቀር ነው። ያንን የኢህአፓ ዘመን ታሪክ ከውስጥ ሆኖ እንዲህ የሚነግረን ሰው መገኘቱ በራሱ እጅግ አስደሳች ስጦታ አድርገን ልንቀበለው ይገባናል። ተርጓሚያዋ ሕይወት ታደሰም ስለዚህ ስራዋ ምስጋና ይገባታል። ክቡራን አድማጮቻችን ለዛሬ ያዘጋጀነው የምዕራፍ አንድ ፕሮግራማችን ይኸው ነበር። በሌላ የምዕራፍ አንድ ዝግጅት እስከምንገናኝ ቸሪፍ ጠመን ብለን እንሰነባበት። አዘጋጅቼ ያቀረብኩላችሁ መዝገቡ ኃይሉ ነኝ። ከዋዜማ ምዕራፍ አንድ።